ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እኔ ነፍስ ካወቅ ጊዜ ጀምሮ ኢትዮጵያውያንና ኢትዮጵያን የሚጎዳ ስራ ሆን ብዬ ሰርቻለሁ። ይሄ በደሜ ውስጥ ያለ እውነት ስለሆነ ምንም አይነት መረጃውን ሳለ በድፍረት መናገር ይችላል ጠቅላይ ሚኒስትር አብይ አህመድ በትናንት ዕለት ለጋዜጠኞች በሰጡት መግለጫ ከተናገሩት የተወሰደ ነው። አብይ ርዕስ ዝርዝሩን ያቀርባል። የኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ባካሄደው የሶስት ቀናት የግምገማ ስብሰባ ዶክተር ወርቅነህ ገበየሁን በአቶ ዑመር ሁሴን ተክቷል። ማዕከላዊ ኮሚቴው የወቅቱን የአገሪቱንና የኦሮሚያን ሁኔታ እንዲሁም ጠንካራና ደካማ የተባሉ ጎኖቹን ገምግሟል ተብሏል። ዝርዝሩን ይዘናል በመጽሔት የትንታኔ ክፍለ ጊዜ ይቀርባል። ከእንደዚህ አይነቶቹ ወቅታዊ ወይም የኢትዮጵያ ዜና በተጨማሪ ኢትዮጵያ ውስጥ የተከሰከሰው የቦይንግ 737 ማክስ 8 ተጨማሪ የኃይል መስጫ በርቶ እንደነበር ተገለጠ። ሞዛምቢክ ከኃይለኛ አውሎ ነፋስ ሳታገግም በኮሌራ በሽታ 139 ዜጎቿን አጣች። ከማርክ ሙለር ልዩ ምርመራ ውጤት በኋላ ፕሬዚዳንት ዶናልድ ትራምፕ የፖለቲካ ተስፋቸው ለመለመ ተባለ። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎች ለጥያቄው መልስንና በወቅታዊ የኢትዮጵያ ጉዳዮች ላይ ያተኮረ ውይይትን ጨምሮ በርከት ያሉ ቅንብሮችንም ይዘናል። ዛሬ አርብ መጋቢት 20 2011 ዓ ም ስርጭት አስተናጋጆች አሉላ ከበደና አዲሱ አበበ ነን አቀናባሪያችን ንጉሥ ታምሬና ስርጭት መሐንዲሱን ጆርጊልን ጨምረን እስከ አራት ሰዓት አብረናችሁ እንዘልቃለን። በቀጣይ ግን የሰዓቱን የዓለም ዜና በሙስና ወንጀል ተጠርጥረው ባህር ዳር ውስጥ እስር ቤት የሚገኙት የአቶ በረከት ስምዖንንና የአቶ ታደሰ ካሳን ጉዳይ የያዘው የሥነ ምግባር ጸረ ሙስና ኮሚሽን አቃቢ ሕግ ቡድን የማጣራት ሥራውን እንዳጠናቀቀ ገለጠ። ችሎቱም የምርመራ መዝገቡን እንደዘጋ አስታወቀ። ይህ የተገለጠው ዛሬ ሁለቱ ተጠርጣሪዎች ፍርድ ቤት ለሰባተኛ ጊዜ በቀረቡበት ወቅት ነው። አስቴር ምስጋናው ዘገባ አላት። ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው በህግ ጥላ ስር የሚገኙት አቶ በረከት ስምዖን እና አቶ ታደሰ ካሳ ለሰባተኛ ጊዜ ዛሬ በባህር ዳር እና አካባቢዋ ከፍተኛ ፍርድ ቤት ቀርበዋል። የስነ ምግባርና ጸረ ሙስና ኮሚሽን አቃቢ ህግ የምርመራ ቡድን የማጣራት ስራዬን አጠናቀቅ ያለው በማለቱ ነው። ዛሬ የምርመራ መዝገቡን መዝጋት የቻልኩት ነው ያለው ችሎቱ። ተጠርጣሪዎቹ በበኩላቸው የኮሚሽኑ አቃቢ ህግ የምርመራ ጊዜውን አጠናቆ የክስ መመስረቻ ጊዜ እንዳያራዝም ጠይቀዋል። አቶ በረከት ዛሬ ለችሎቱ ያቀረቡት ቅሬታ ቢኖር አሁንም የደቦ ወከባና ስድብ እንዳልቀረና በዚህም የክልሉ መንግስት ህገ መንግስታዊ መብታቸውን እንዲያስከብርላቸው ለችሎቱ አሳስበዋል። ቀደም ሲል የሚከራከርላቸው ጠበቃ ያቆሙ ሲሆን ጠበቃው በደረሰበት ዛቻና እንግርግሪያ ምክንያት ቀርቦ ሊከራከርላቸው አለመቻሉን ነው የተናገሩት። አቶ ታደሰ ካሳ በበኩላቸው በእኛና በቤተሰቦቻችን ላይ ከፍተኛ የሆነ ጫና እየደረሰብን በመሆኑ ጉዳያችን ከባህር ዳር ውጭ ባሉ ፍርድ ቤቶች ይታይልን ሲሉ ችሎቱን ጠይቀዋል። መርማሪ ቡድኑ በበኩሉ ከዳሸን ቢራ አክሲዮን ማህበር ሽያጭ ጋር በተያያዘ 635 ሰነድ እና 35 የባለሙያ አስተያየት ተሰብስቧል። ይህንን አደራጅቶ ለማቅረብ በቂ ጊዜ ጠይቋል። ግራ ቀኙን ክርክር ያደመጠው ችሎትም የተጠርጣሪዎች ደህንነት እንዲጠበቅ ትዕዛዝ መስጠቱን ከዚህ በፊት አስታውሶ ጉዳዩ ከባህር ዳር ውጭ ይታይ ለሚለው ቅሬታም በቀጣይ የሚታይ ይሆናል ብሏል። መርማሪ ቡድኑ ለክስ መመስረቻ የሚሆን የሰነድና የሰው ማስረጃ አሰባስቤ ጨርሻለሁ በማለቱ መዝገቡ ተዘግቷል። አቃቢ ህግ በ15 ቀናት ጊዜ ውስጥ ሰነድን መርምሮ ክስ መመስረት እንደሚችል ጠቁሟል። ችሎቱ ተጠርጣሪዎቹም ህገ መንግስታዊ መብታቸውን ተጠቅመው ዋስትና መብት መጠየቅ እንደሚችሉ ችሎቱ ለተጠርጣሪዎቹ ገልጿል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። ኤርትራ ውስጥ ከ1993 ዓመተ ምህረት ጀምሮ ደብዛቸው የጠፉ ሰዎች ምን እንደሆኑ ወይም የሚገኙበት ሁኔታ ምን ይሆናል ወይም ምን ይመስላል መንግስቷ እንዲያሳውቅ የተባበሩት መንግስታት ድርጅት የሰብአዊ መብቶች ባለሙያዎች ጠየቁ። የሲቪልና የፖለቲካ መብቶች ዓለም አቀፍ ስምምነትን አተገባበር የሚከታተለው የመንግስታቱ ድርጅት የሰብአዊ መብቶች ኮሚቴ እያጠናቸው ካሉ ሰባት ሀገሮች መካከል ኤርትራ አንዷ ነች። ሊሳሽ ላይን ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል። የኤርትራን የዛሬ ሁኔታ እየቃኙ ያሉት አስራ ስምንት ነጻ ናቸው የሚባሉ ባለሙያዎች እያሳስቧቸው ያሉ ብዙ ጉዳዮች እንዳሉ እየተነጋገሩ ናቸው። ከሕግ ውጭ የሆኑ ግድያዎች፣ ማሰቃየት ወይም ቶርቸር፣ የሰዎችን ደብዛ ማጥፋትና ሌሎችም የበረቱ የሚባሉ ረገጣዎችን የያዙ ክሶች እየደረሱት መሆኑን ኮሚቴው አስታውቋል። ከባለሙያዎቹ አንዱ የሆኑት የደቡብ አፍሪካው ክሪስቶፍ ሄይንስ ለአሜሪካ ድምፅ በሰጡት ቃል የኮሚቴው አባላት ከኤርትራ ልዑካን ጋር ፍሬያማ ውይይቶችን ለማድረግ በሚል ተስፋ በርካታ ጭብጦችን አንስተው እንደነበር ተናግረዋል። ከጭብጦቹ መካከል በ1993 ዓ ም ተይዘው የነበሩ 18 ጋዜጠኞች ጉዳይ እንደሚገኝበትና በሕይወት ይኑሩ አይኑሩ የሚያውቅ እንደሌለ ሄይንስ ገልጸዋል። በዚያው ዓመት ተይዘው የታሰሩ የፍትህና ዴሞክራሲ ህዝባዊ ግንባር የሚባል ፓርቲ ያቋቋሙ ዐሥራ አንድ የቀድሞ የመንግስቱ ባለስልጣናት እጣ ፈንታም እንዲሁ የሚያሳስባቸው መሆኑን ተናግረዋል። እነዚህን ጉዳዮች ለሉካኑ አንስተንላቸው ነበር። ብዙ ጊዜ ጠየቅናቸው ናቸው። በሕይወት ይገኙ እንደሆነም ጠይቀናቸዋል። ደጋግመን ነው የጠየቅናቸው። መልስ አልሰጡንም። ይህ ደግሞ በጣም አሳሳቢ ምልክት ነው። ሰዎችን እየያዙ ደብዛ ማጥፋት አሁንም እንደ ቀጠለ መሆኑን ሄነስ አክለው ተናግረዋል። ባለፈው ዓመትም የቀድሞው የገንዘብ ሚኒስትር ብርሃነ አብርሃ እና ባለቤታቸው አልማዝ ኀብተማሪያም ከተያዙ በኋላ የኤርትራ መንግሥት በሕይወት ስለመኖር አለመኖራቸው ሲጠየቅ መልስ ሳይሰጥ መቅረቱን አመልክተዋል። የኤርትራ የግዳጅ ሀገራዊ አገልግሎትም ሌላው ኮሚቴውን የሚያሳስብ ጉዳይ መሆኑን የጠቆሙት ሄነስ ወጣቶች ከአስራ ስምንቱ ወራት ገደብ እስከሌለው ጊዜ በአነስተኛ ክፍያ ወይም ያለ ክፍያ ማዕድን ማምረቻን ጨምሮ በግል ኩባንያዎች በሚንቀሳቀሱ ከባድ ሥራዎች ላይ እንዲሰማሩ እንደሚደረግ ተናግረዋል። የኤርትራ ወጣቶችን እየገፉ ወደ አውሮፓ እንዲሰደዱ ከሚያደርጓቸው ዋና ዋና የሚባሉ ምክንያቶች አንዱም ይኸው አገራዊ አገልግሎት መሆኑን የሰብአዊ መብቶች ኮሚቴው አባል ክሪስቶፍ ሄይነስ ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ባለፈው መጋቢት አንድ ቀን የተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን አደጋ ከመድረሱ በፊት ተጨማሪ የግፊት ኃይል መስጫው በርቶ ወይም እየሰራ እንደነበር አንድ የአሜሪካ ታዋቂ ጋዜጣ ዘገበ። ዎል ስትሪት ጆርናል የተሰኘው ጋዜጣ ዛሬ አርብ እንደዘገበው ከሆነ በቅድመ ምርመራ ወቅት የነበሩ ምንጮቻቸው ውጤቱ ሲገለጥ በስፍራው ተገኝተው ገለጻ ተደርጎላቸዋል ከቦሌ ዓለም አቀፍ ጣቢያ በተነሳ በስድስት ደቂቃ ውስጥ ቢሾፍቱ አካባቢ በተከሰከሰው በዚያ አውሮፕላን ውስጥ የነበሩ ስምንት የአውሮፕላኑ ሰራተኞችና መቶ አርባ ዘጠኝ መንገደኞች በሙሉ መሞታቸው አይዘነጋም የኢትዮጵያው አደጋ ባለፈው ጥቅምት ወር ኢንዶኔዥያ ውስጥ ተመሳሳይ 737 ማክስ 8 አውሮፕላን በተነሳ በጥቂት ደቂቃ ውስጥ ተከስክሶ ለ189 ሰዎች ሞት ምክንያት ከሆነው ጋር ተመሳሳይ መሆኑም ታውቋል። በኢንዶኔዥያው ምርመራም ያነጣጠረው እንደ ኢትዮጵያ ሁሉ የአውሮፕላኑ ተጨማሪ የግፊት ኃይል መስጫ በርቶ ወይም እየሰራ እንደነበር ታውቋል። የአውሮፕላኑ አምራች ቦይንግ በዚህ ሳምንት መጀመሪያ ገደማ እንዳስታወቀው በቦይንግ 737 ላይ ያለውን ተጨማሪ የግፊት ኃይል መስጫ ሶፍትዌር ደረጃውን ከፍ ለማድረግ የጀመረውን ሥራ በማጠናቀቅ ላይ ይገኛል። ኢትዮጵያ ውስጥ ከወደቀው አውሮፕላን ጋር በተያያዘ እዚህ ዩናይትድ ስቴትስ ውስጥ በሚገኝ አንድ የፌዴራል ፍርድ ቤት ትናንት ሐሙስ ክስ ተመስርቷል። ኢሊኖይ ግዛት ውስጥ የተመሠረተው ይህ ክስ ሕይወቱን በኢትዮጵያው አደጋ ባጣው የሩዋንዳ ዜጋ ጃክሰን ሙሶኒ ቤተሰብ ነው የተመሠረተው ቦይንግ 737 ማክስ 8 ሲፈበርክ ተገቢውን ጥንቃቄ አላደረገም ነው የክሱ ጭብጥ። በዓለም ዙሪያ የሚገኙ ማክስ ስምንት ያላቸው አየር መንገዶች ሁሉ ከአደጋው በኋላ አውሮፕላኖቻቸው እንዳይበሩ አድርገዋል። ሳይክሎን አይዳይ በመባል በሚጠራው ኃይለኛ ውሎ ንፋስ በቀላቀለው ዝናብ በተመታችው ሞዛምቢክ በገባው የኮሌራ በሽታ እስከ ትናንት አሙስ ባለው አሐዝ የሟቾች ቁጥር ከአምስት ወደ አንድ መቶ ሰላሳ ዘጠኝ ማደጉ ተገለጠ። የዓለም ጤና ድርጅት ደብሊውኤችኦ በዚህ ሳምንት መጀመሪያ ላይ ዘጠኝ መቶ ሺህ በአፍ የሚወሰድ የክትባት ጠብታ ለአካባቢው እንደሚደርስ ማስታወቁ አይዘነጋም። በአሁኑ ወቅት በመላው አገሪቱ ጸረ ኮሌራ ዘመቻ በየመገናኛ ብዙኃኑና በየአደባባዩ በሚገኙ የድምጽ ማጉያዎች እየተገለጸ እየተሰማ መሆኑን የፈረንሳይ ዜና አውታር ዘግበዋል። በሽታውን ጨርሶ ለማጥፋት ያለው እድል የተመናመነ እንደሆነ ነው ዩኒሴፍ እየገለጸ ያለው። ሞዛምቢክን የመታው ኃይለኛ ዝናም የቀላቀለው አውሎ ንፋስ ማላዊና ዚምባብዌንም አልማራቸውም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በሳይክሎን አይዳይ ጉዳት ለደረሰባቸው ሶስት የደቡብ አፍሪካ ሀገሮች ዓለም አቀፉ ማህበረሰብ በአስቸኳይ ሊደርስላቸው ይገባል ሲሉም ማክሰኞ ጥሪ ማቅረባቸው የሚታወስ ነው። ከሮበርት ሙለር ልዩ ምርመራ ውጤት በኋላ ፕሬዚዳንት ዶናልድ ትራምፕ የፖለቲካ ተስፋቸው መጨመሩ ተገለጠ። ዲሞክራቶች ግን ትራምፕ በመጪው 2020 ምርጫ በማሸነፍ ላይ ኃይላቸውን እያስተባበሩ ነው። በአቃቤ ሕግ ዊልያም ባር የማጠቃለያ ሪፖርት መሠረት የ2016 ምርጫ በፕሬዚዳንት ዶናልድ ትራምፕ ዘመቻ ውስጥ የሩሲያ ጣልቃ ገብነት አለመኖሩን የሮበርት ሙለር ምርመራ አሳይቷል። ይሁንና ፕሬዚዳንት ትራምፕ የሩሲያን የምርመራ ሂደት ለማደናቀፍ ጣልቃ ይግቡ አይግቡ፣ የሙለር ሪፖርት ውሳኔ ላይ አልደረሰም። ጠቅላይ ዓቃቤ ሕግ ዊሊያም ባርም እንዳስረዱት የሙለር ሪፖርት ፕሬዚዳንቱ ወንጀል ፈጽመዋል ብሎ ባይደመድምም ነጻ ናቸው ግን አላለም። አድማጮች፣ ለሰዓቱ ያለም ዜና የተመደበው ጊዜ አበቃ፣ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበ ነን። በዓለም ዜና የጀምረው የዛሬ ምሽት የረቡዕ ፕሮግራማችን በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም ወደፊት ሲሰራ ደግሞ በናይል ሳት ታገኙናላችሁ። ግን እስከ አራት ሰዓት ድረስ ጠብቁን። ወደ ቀዳሚው የለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ግለሰቦች መብቴ የተነፈ ተነካ ይሄ መንግስት ያወጣው መመሪያ ህገ መንግስቱ የሚሰጠኝን መብት የሚጻረር ነው። ስለዚህ ውድቅ መሆን አለበት ብሎ ፍርድ ቤት በሚሄዱበት ጊዜ ፍርድ ቤት ያንን መወሰን አይችልም። የቀደሙት ህገ መንግስታዊ ጉዳዮች አዋቂው የህግ ባለሙያ አቶ ደረጀ ደምሴ ሲሆኑ፣ ሌላ አልተሰሙ ሌላውን ሌላ አጫውትን ንጉሱ የለህም ። ቀጥለው ጊዜ ያለችበት ሁኔታ እጅግ አሳሳቢና ብዙ ስጋቶች ያሉበት ነው። ያም ሆኖ ግን በተለይ የፌዴራል ስልጣኑን የያዘው ቡድን ኢትዮጵያዊነትን የሚያቀነቀነና የትኛውንም የህብረተሰብ ክፍል ላለማስቀየር ወይንም ላለማስቆጫት የሚጠር ስለሆነ ስጋታችን እንዳለ ሆኖ በር ተከፍቶልናል። እንደ ኢትዮጵያ ባለው ስጥስ በሆነ ሀገር ውስጥ እነኝ ነገሮች የሚጠበቁ ይመስለኛል። የተከፈተው የፖለቲካ መድረክ የተለያዩ ሀሳቦችን እያስተናገደ ነው ያለው። በዜጎች ስምምነትና በህገ መንግስታዊ ሂደት የተወለደ ስምምነት አለ። የአጠመንጃ ሲላላ መዋቅሩ ያሉበት ክፍተቶች ያሉበት እክሎች ፍጥጥ ብሎ የወጣበት ጊዜ ሆኖ እንመለከተዋለን። ቀደም ብሎ የሰማችሁት ለብቻቸው የሰማችሁትና አዲሱ ያስተዋወቀው የህግ ባለሙያ አቶ ደረጃ የተናገሩበት ለጥያቄው መልስ በተሰኘው ቅንብራችን የሚቀርብ ነው። እነሱ እሳቸውን ተከትሎ ሶስት ድምፆች በተከታታይ ሰምታችኋል። የቀደሙት አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁ እርሳቸውን ተከትለው የተሰሙት ዶክተር ሽመልስ ቦንሳ በዚህ በዩናይት ስቴትስ በስቴት ኦፍ ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክስ የአፍሪቃ ዘመናዊ ታሪክና ፖለቲካ ጉዳዮች እንዲሁም የከተማ ጉዳዮች መምህርና ተመራማሪ ናቸው። የመጨረሻው ተናጋሪ አቶ ቴዎድሮስ ጸጋይ ደግሞ የርእዮት ሚዲያ ዋና ስራ አስኪያጅና ጋዜጠኛ ነው። ሁለተኛው አጋማሽ በሰፊ ውይይት ይጠብቋችኋል። አሁን ወደ ቀዳሚው አብይ ርዕስ ነፍስ ወከፍ ነፍስ ካወቅኩበት ጊዜ አንስቶ ኢትዮጵያንና ኢትዮጵያን የሚጎዳ ስራ ሆን ብዬ ሰርቼ አላውቅም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ምንም የሚያሳፍር ነገር አልፈጸምኩም ነው ያሉት። ጠቅላይ ሚኒስትሩ በብሔራዊ መረጃ መረብ ደህንነት ኤጀንሲ ካገለገሉበት ጊዜ ጋር በተያያዘ የተነሳ ጥያቄ ሲመልሱ፣ በአንድ ዓመት የሥልጣን ጊዜያቸው አልሰራሁትም ብለው የሚቆጫቸው ነገር እንዳለ ተጠይቀውም በርካታ ተግባራትን ማከናወናቸውን ነው ያስታወሱት። እስክንድር ፍሬው ዝርዝሩን ይዟል። ጠቅላይ ሚኒስትር አብይ አህመድ ትናንት የሰጡት ጋዜጣዊ መግለጫ በርካታ ወቅታዊ ጉዳዮች የተነሱበት ካለፈ ማንነታቸው ጋር በተያያዘ ጭምር ምላሽ የሰጡበት ነው። ጠቅላይ ሚኒስትሩ ወደ ከፍተኛው የመንግስት ስልጣን ከመምጣታቸው በፊት በሌሎች ኃላፊነቶችም አገልግለዋል። ካገለገሉባቸው የመንግስት ተቋማት አንዱ ደግሞ የብሔራዊ መረጃ መረብ ደህንነት ኤጀንሲ በእንግሊዝኛው ምህጻረ ቃል ኢንሳ ነው። በዚሁ በኢንሳ ውስጥ ከነበራቸው ሚና ጋር በተያያዘ የእሳቸውን ስም ሊጎዳ የሚችል መረጃ መኖሩን የተናገሩ ወገኖች አስተያየት በማህበራዊ ሚዲያም ተሰራጭቷል። እነዚህ ወገኖች አለን ስለሚሉት መረጃ ከአሜሪካ ድምፅ የቀረበ ጥያቄ የመለሱት ጠቅላይ ሚኒስትሩ ተከታዩም ብለዋል። ኢንሳን በሚመለከት እንግዲህ እስካሁን የኋላ ስራዎችን በሚመለከት ብዙ ማንሳት አልጀመርኩም። ከሚዲያ ጋር ትውቅ ያደረግኩት ፕራይም ሚኒስትር ኦፊስ ከመጣው በኋላ ማለት ይቻላል። ስለዚህ ኢንሳ በሚመለከት ወደፊት ባዮግራፊውም እጽፋለሁ። እጅግ በጣም እንኮራበት ስራ የሠራሁበት ተቋም ነው። ምንም የሚያሳፍር ተግባር ኢንሳ ያለው ፈጽሜ አላውቅም። እዚህን አስመልክቶ ማንኛውም ማንኛውም ሰው መረጃ ካለው መረጃውን ለሕዝብ ይፋ ማድረግ ይኖርበታል። እኔ ነፍስ ካወቅኩ ጊዜ ጀምሮ ኢትዮጵያውያንና ኢትዮጵያን የሚጎዳ ስራ ሆን ብዬ ሰርጨረቅ ይሄ በደሜ ውስጥ ያለ እውነት ስለሆነ ምንም አይነት መረጃውን ሳላ በድፍረት መናገር እችላለሁ። የሆነ ሆኖ እንደዚህ አይነት ነገር ካለ ለሕዝብ መግለጥ ጥሩ ነው። ምክንያቱም ሚዲያዎች አሁን ያልተሰራ ያልተነገረ በሚናገሩበት ዘመን የሚነገር ነገር ማስረጃ ይዞ ማስቀመጥን ትክክላል። ያልተራበን ህዝብ ፎቶሾፕ አድርጎ ተርቧሉ ማቅረብ የሚደፍር ሚዲያ ባለበት ሀገር ውስጥ ተጨባጭ ማስረጃ እያለ ማስቀመጥ ትክክል አይደለም እና በእናንተም በኩል አቶ እስክንድር መረጃ ካላችሁ ለህዝብ መግለጥ፣ የሚያስጠይቅ ከሆነ እንደ ተራ ዜጋ መጠየቅ፣ የሚያስወቅስ ከሆነ በመወቀስ ዝግጁ ነኝ። እንደዚህ አይነት ስጋት መኖር የለበትም። ባለፈው አንድ አመት ፈተና ሆነው ከቆዩ ጉዳዮች አንዱ የዜጎች መፈናቀል ነው። በሀገር ውስጥ በግጭትና በድርቅ ምክንያት የተፈናቀሉ ዜጎች ቁጥር ሶስት ሚሊዮን መድረሱ የአስቸኳይ ጊዜ የምግብ እርዳታም እንደሚያስፈልጋቸው ይታወቃል። ጠቅላይ ሚኒስትሩ በጋዜጣዊ መግለጫው እንዳሉት እነዚህን ተፈናቃዮች በተመለከተ የሚሰራጩ አንዳንድ ዘገባዎች የተሳሳቱ ናቸው። ስህተቱ ደግሞ ሁሉም የተፈናቀሉት በሳቸው የስልጣን ዘመን እንደሆነ መቆጠሩ እንደሆነ አብራርተዋል። እኔ ወደ ቢሮ ስመጣ ከአንድ ነጥብ አንድ ሚሊየን በላይ ተፈናቅሎ ያልተመለሰ ህዝባል ይህንን ባክሎግ ነው የወረስኩት የመፈናቀል ባክሎግ ማለት ከመጣው በኋላ አንድ ነጥብ አምስት የሚጠጋ ሰው ተፈናቅሎ ተጨማሪ ይሄ ደግሞ አሳፋሪ ነው በለውጥ አየር ውስጥ መከሰት የማይገባው አሳፋሪ ተግባር በድምሩ የነበረው የመፈናቀል ቁጥር ባለፈው ዓመት አንድ ነጥብ አንድ ሚሊዮን የሚጠጋ ሰው መመለስ ይላሉ ወደ ቀድሞ ቦታቸው አሁንም በርከት ያለ ሰው ከግማሽ በላይ የሆነ ሰው በአዳዲስ ሰፈር በቤተሰብ በምናምን በካምፕ የሚኖር ህዝብ አለ ይሄን ባጠረ ጊዜ ዘላኪ ህይወት የሚመራበት ስራ መስራት ይኖርብናል። ይሄ እኔም እናንተም ኢትዮጵያውያን በጋራ የምንሰራው ኢትዮጵያውያንን ማፈናቀል መሆኑን በጋራም የምንናገረው መሆን አለበት። ይህ ጸያፍ ነገር ነው። በዚያ ልክ ማየት ተገቢ ይሆናል። በአንድ ዓመት የስልጣን ዘመናቸው በተሻለ በሠራሁት ብለው የሚቆጩበት የሚጸጸቱበት ሁኔታ እንዳለም ተጠይቀዋል ጠቅላይ ሚኒስትሩ። የጉጂና የጌዲኦ ግጭት ከእነዚህ ጉዳዮች አንዱ ይሆን የሚል አስተያየትም አክሏል። ከአሶሺየትድ ፕሬስ የቀረበው ጥያቄ የጠቅላይ ሚኒስትሩ ምላሽ ተከታዩ ነው። ባለፉት አንድ አመታት የተሻለ ነገር ብሰራ ወይም ይሄን አዘጌ በነበረ ብለው የሚቆጩት ነገር አለው ይላሉት ምንም ነገር አቅሜ በፈቀደ እና ባለኝ ጊዜ ልክ ካለምንም መታከት ድሮች አለው በጣም በርካታ ድሮች አምትቻለ በአንድ ዓመት ሊታሰቡ የማይችሉ ጠንካራ ጠንካራ ውጤቶች በብዙ መልክ በዲፕሎማሲ፣ በፖለቲክስ፣ በኢኮኖሚ ሊገለጥ የሚችል ነገር አድርጌ ያለው ብዙ የማፍርበት ጉዳይ ጌዶን እና ጉጂን በሚመለከት ላነሱት ጌዶና የጉጂ ማህበረሰብ የሁለት ወንድማማች ልጆች ቤተሰብ ነው ይባላል። ሲናገሩ በአፈ ታሪክ እንደዛ ይላል። አሁንም አንድ ቋንቋ ይናገራሉ። ሁለቱም ገዳ ስርዓት ይከተላሉ። ከኔም ከአቶ እስክንድር ከርሶም በላይ ጉጂ እና ጌዶ ቤተሰቦች ናቸው። እኔና እርሶ ከምንቆረቆረው በላይ እነሱ እርስ በርስ አብረው የኖሩ ወደፊትም የሚኖሩ ናቸው። ባለፈው ችግር ገጥሞ በርከት ያለ ሰው ከጉጂ ተፈናቅሎ ነበር። ታስታውሱ እንደሆነ በዚያ ጊዜ በምክትል ጠቅላይ ሚኒስትር የሚመራው የሁለቱ ክልል አመራሮች ያሉበት ጠንከር ያለ ኮሚቴ ተቋቁሞ የሄዱ አካባቢ እንቅስቃሴ አድርጎ በትንሹ ከ95 ፐርሰንት በላይ የተፈናቀሉ ሰዎች ወደ ነበሩበት እንዲመለሱ አድርጓል። ጥቂት ሰዎች ቆይተዋል እዛ። በንጽጽር ጥቂት የምለው እነዚህ ሰዎች አካባቢ ላይ በነበረው የተፈጥሮ ሁኔታም በአንድ ጊዜ ሄደው መቋቋም ባለመቻላቸው ቆይተዋል። ወደ ቦታቸው የተመለሱ ሰዎች ደግሞ በእኛ ባህሪ አንድ ነገር ከጀመርን በኋላ እስከ መጨረሻው ባለመሄድ ሲቋቋሙ በደንብ መደገፍ ባለመቻላችን፣ በኋላም ጉጂ አካባቢ ልክ እንደወለጋ የጸጥታ ችግር ስለነበረ መልሶ ሊያገረሽ ይችሏል። ሆኖም ተፈናቃዮቹን በተመለከተ ከሚቀርቡ መረጃዎች ማስተካከያ የሚያስፈልጋቸውን መኖራቸውን ጠቅላይ ሚኒስትሩ ገልጸዋል። ችግሩ ተፈቷል የሚል እምነት ነበረኝ በቅርብ ጊዜ ድጋሚ ጥያቄው የማይነሳ ከሆነ ዘዘረጉ ለማቅረብ ብዙ አይነት መረጃዎች ቀርበዋል። ከጌዶ በኋላ የጉጂ የአገር ሽማግሌዎችን ለማናገር ስንሞክር ሁለት ነገር ነው የቀረበው። አንደኛ በፍጹም የማናውቃቸው ሰዎች ከጉጂ ተፈናቀል ተብሎ በሚዲያ እያየናቸው ነው የሚል፣ ሁለተኛ ጎረቤቶቻችን ማነቅቷቸው ነው የሄዱት የሚልም፣ የእኛ ጎረቤት ነበሩ ማነካቸው እና ነው የሄዱት የሚልም ጉዳይ አንስተዋል። ይህን ጉዳይ ዘርዘር ለማድረግ እነዛውን የሀገር ሽማግሌዎች ወደ ጌዲዮ ወንዲር ተደርጓል። የጉጂና የጌዲዮ አባገዳዎች በጋራ በልተዋል፣ ተመካክረዋል፣ የተወያዩ ነው ያሉት። ሁለት እንድምታ ስላለው ጉዳዩ እዛ ገዛ ተያይዞ ረሃብ ነበር፣ ረሃብ ተደበቀ፣ በርካታ ሰዎች እንደዚህ ሆኑ የሚል ጉዳይ ተነስቷል። ረሃብ በሚመለከት የመጀመሪያው ሀሳብ አሁን ባለንበት ዘመን እንኳን በርከት ያለ ሰው ተርቦ ቀርቶ የእናንተ የበላችሁትን ምሳስ መደበቅ ይቻላል ወይ የሚለውን ለእናንተ መተው። ያልተሰራው የዛሬ አስር ዓመት ይህንሳ እያለ የነበረው በሚባልበት ዘመን ዛሬ ሰው ተርቦ መደበቅ የሚቻል አይመስለኝም። ምክንያቱም ተራ በሚባለውም ሰው ቢሆን ከአስር ቢያንስ አንዱ ሰው ሞባይል አለ። በፌስቡክ ራሱ መዘገብ ይችላል። ሲቲዝን ጆርናሊዝም የሚባለው እሱ ነው። ያን ያክል መደበቅ የሚያስችል ጉዳይ የለም። ሁለተኛ በወሎ ረሃብ በንጉሱ የተጠበቀ የሚባለውን ዜና በወቅቱ የነበሩ ምሁራን እነ ፕሮፌሰር መስፍን አካባቢ ድረስ ሄደው አጥርተው አይተው በአንድ በኩል ጉዳይ እንዲታወቅ በሌላ በኩል መንግስት ደግሞ ትኩረት ሰጥቶ እንዲሰራ ጫና ያደርጉ ነው። ዛሬ ከ40 ምናምን ከ50 ዓመት በኋላ ጠንከር ብሎ በቦታው ሄዶ ጉዳዩን ለይቶ እውነተኛ መረጃ ማምጣት የሚችል ሚዲያና ምሁር ያጣንበት ጊዜ መሆኑ ያው መልሳችሁ እናንተኑ ትዝብት ውስጥ የሚከት ይሆናል ማለት ነው። ጠቅላይ ሚኒስትር አብይ አህመድ ትናንት የሰጡት መግለጫ በርካታ ጥያቄዎች የተነሱበት ሰፋ ያሉ ጉዳዮች የተዳሰሱበት ነው። በሌሎች ዘገባዎች ልንመለስበት እንሞክራለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ የሚቀጥለው የዘገባ ርዕስ እናልፋለን። እስክንድር እናመሰግናለን። ዘገባው የኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ባካሄደው የሶስት ቀናት የግምገማ ስብሰባ ዶክተር ወርቅነ ገበየሁን በአቶ ዑመር ሁሴን ተክቷል። ማዕከላዊ ኮሚቴው የወቅቱን የአገሪቱንና የኦሮሚያ ሁኔታ እንዲሁም ጠንካራና ደካማ የተባሉ ጎኖቹንም ገምግሟል። ሙክታር ጀማል ዘገባለሁ። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ በድርጅቱ የውስጥ ጉዳይ ላይ በጥልቀት መወያየቱንና የሥራ አፈጻጸሙንም መገምገሙን የፓርቲው ጽሕፈት ቤት ኃላፊ ዶክተር አለሙስሜ ገልጸዋል። ለውጡንና የዲሞክራሲ ግንባታ ሂደቱን እንደ መልካም ጅምር የገመገመው የኦዴፓ ማዕከላዊ ኮሚቴ በሙሉ አቅም መሥራት አለመቻልን እንደ ድክመት ማየቱን ዶክተር አለሙ ለአሜሪካ ድምፅ ገልጸዋል። በሌላ በኩል ደግሞ ከውጭ በኩል ያሉ የለውጡ ተግዳሮቶች ብሎ ፓርቲው የገመገመውን ሁኔታ ዶክተር አለሙ እንዲህ ይገልጻሉ። በሎል አካዋን ኡመን ኦሮሞ ኡመቶተ ግራ ወጅን ጅራቹ ደንዴነች ኡመን ኦሮሞ ኡመቶተ ካን ቡቅሱት ሞቱማን ናኖ ኦሮሚያ ሰባን አደነመ ቆዴ ሰኝረት ቅየፋቴ ተርካምፊ ለምሳሌ አሉባልታዎች የኦሮሞ ህዝብ ከሌሎች ህዝቦች ጋር መኖር እንደማይችል አስመስሎ የሚነዙ የኦሮሞ ህዝብ ሌሎችን ህዝቦች እንደሚያፈናቅል፣ የኦሮሚያ ክልል መንግስትም በብሔር ለይቶ እንደሚከፋፍል የሚነዙ የሐሰት ፕሮፓጋንዳዎች አሉ። ለምሳሌ ለገጣፎ ላይ የተወሰደውን ህጋዊ እርምጃ በተለዩ ብሔሮች ላይ ብቻ የተደረገ አድርገው የሚያወሩ አሉ። በሌላ በኩል በድርጅቱ ናመንግስት አመራሮች ላይ ሆን ተብሎ የስም ማጠልሸት ዘመቻዎች ይካሄዳሉ። ይህ ደግሞ ፓርቲውን ለማዳከም፣ መንግስትን ለማዳከም ታልሞ የሚሰራ የፕሮፓጋንዳ ስራ ነው። ዓላማው ሽግግሩን ለማደናቀፍ ነው ብለን እንወስዳለን። እነዚህንም ከፊት ለፊታቸው ቆመን ልንታገላቸው እንደሚገባን ገምግመናል። ርፊ ከ ደደብሱ ሞማ ደብሱ ጉሱ ን ቀብ ኑራ ዶክተር አለሙ የለውጡ ተግዳሮቶች ያሏቸውን አካላት ማንነት ለመናገር ባይፈልጉም ሕብረተሰቡ እኩይ ሲሉ ከጠሯቸው ድርጊቶቻቸው እራሱን መጠበቅ አለበት ብለዋል። በክልልና ሀገር አቀፍ ደረጃ የተጀመረው ለውጥ በተሳካ ሁኔታ እየተካሄደ መሆኑን ማዕከላዊ ኮሚቴው መገምገሙን የገለጹት ዶክተር አለሙ ለዚህም የአመራሩ ድርሻ እንዲሁም የህዝብ ተሳትፎና ድጋፍ ትልቅ ቦታ እንደነበረው ነው። ዶክተር አለሞ የተናገሩት በድርጅቱ አባላት መካከል ለሶስት ቀናት የቆየው የኦሮሞ ዲሞክራቲክ ፓርቲ ማዕከላዊ ኮሚቴ ስብሰባ ስምንት ሰዎች የሚሳተፉበትን የድርጅቱን የስራ አስፈጻሚ ኮሚቴ በዶክተር ወርቅነ ገበየው የግብርና ሚኒስቴሩን አቶ ኡመር ሁሴንን ተክቷል። ዶክተር ወርቅነ ከውጭ ጉዳይ ሚኒስትርነታቸው በመልቀቅ በተባበሩት መንግስታት ዓለም አቀፍ መስሪያ ቤት መቀጠራቸውን ተከትሎ በክልሉም ሆነ የሀገሪቷ የመንግስት መዋቅር ውስጥ ባለመኖራቸው ነው። ከሥራ አስፈጻሚው በአቶ ዑመር ሁሴን እንዲተኩ ማዕከላዊ ኮሚቴው የወሰነው። በሌላ በኩል በድርጅቱ አባላት መካከል ችግር እንዳለ የለውጥ ኃይል እና የቀድሞ ኦህዴድ አስተሳሰብ ያላቸው አባላት በጎራ መባደናቸው፣ እንዲሁም የቀድሞ የኦህዴድ አስተሳሰብ አላቸው የሚባሉ ቡድኖች የዶክተር አብይ አህመድን ሐሳብ ጭምር ተጻረው እንደሚቆሙ ለሚነገረው ተጠይቀው ዶክተር አለሙ መልስ ሰጥተዋል። ኩ ገራገሩማን እንጅረከንጀደማን በድርጅቱ አመራሮች መካከል ልዩነት አለ ተብሎ የሚወራው በፍጹም ከእውነት የራቀ ነው። ላረጋግጥልህ የምፈልገው ነገር በከፍተኛውም አመራር ሆነ በማዕከላዊ ኮሚቴው ትላንት እስከ ገመገምንበት እለት ምንም አይነት ልዩነት በመካከላችን የለም። ምንም አይነት አለመግባባትም መሰናከልም የለም። ምናልባት እንደ ጉድለት ብዬ የማስበው እኩል ተራምደን ስራን መከወል ላይ ጉድለት ሊኖር ይችላል። ነገር ግን ሆን ተብሎ አንደኛው የሌላውን ስራ ለማደናቀፍ የሚደረግ ምንም አይነት ልዩነት በድርጅታችን ውስጥ የለም። እንደውም በተቃራኒው ከሌላ ጊዜ በበለጠ አንድነታችን ጠንክሮ ነው ያለነው። አሁን ምናልባት ድክመታችንን የሚመኙ አካላት ሊከፋፍሉን ፈልገው ይህንን እንደሚያልሙ እረዳለሁ። በፍጹም እንዲህ አይነት ምልክትም የለብንም ጎንኩሞን ነከሲ እንጂ የኦሮሞ ዲሞክራቲክ ፓርቲ ኦዴፓ ማዕከላዊ ኮሚቴ ላለፉት ሦስት ቀናት ገምግሞ ያወጣውን መግለጫ እንዴት እንዳገኙት የጠየቅናቸው የፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ዶክተር መረራ ጉዲና በለውጥ ሂደቱ የፖለቲካ ምህዳር መስፋት፣ እስረኞች መፈታት፣ በሀገር ጉዳይ በጋራ መነጋገር መቻለን እንደ በጎ ጅማሮ አድንቀው መግለጫው ሊዳስስ ይገባ ነበር ያሉትንም ጠቁመዋል። ብቻ ሦስት መሰረታዊ ጉዳዮች ላይ ቢያተኩሩ ጥሩ ነው አንደኛው ይሄ ለውጥ የሚባለው ምን አክል ለውጥ ሆነዋል? ምን አክል ተራው ሕዝብ ዘንድ ደርሰዋል? የሚለው ጥያቄ አለ። ሌላው በየቦታው ለምሳሌ ኦሮሚያም ሆነ በተለይ ኦሮሚያ ክልሉ እየተጣሰ ሕዝቡ በሚሊዮኖች ደረጃ እየተፈናቀለ የሚቸገርበት ሁኔታ ነው። ከዛ እንግዲህ በየቦታው የሚነሱ ግጭቶች አሉ። ስለሱም በሚሆን መንገድ ማንሳት አለባቸው ብዬ አምናለሁ። ሌላው በተለይ የኢኮኖሚ ጉዳይ ብዙ ቦታ የኑሮ ውድነት እየጨመረ የሚገኝበት ሰዓት ስለሆነ እሱንም በሚሆን መንገድ አንስቶ መነጋገር አለባቸው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። የኬንያ ባለስልጣኖች ከሶማሊያ ጋር በሚያዋስነው ድንበር ያለውን 250 ሺህ የሚሆኑ ስደተኞችን ያስጠለለው ዳዳብ የስደተኞች ሰፈርን ለመዝጋት እየዛቱ በመሆናቸው እጣው በተንጠለጠለ ሁኔታ ላይ እንደሚገኝ ተዘግቧል። ዘጋቢያችን ሴራ ኪማኒ ከናይሮቢ በላከችው በዚህ ዘገባ መሰረት ስደተኞቹ ወደ አገራቸው ለመመለስ ቢገደዱ ለግጭትና ለድርቅ ይጋለጣሉ ሲሉ የሰብአዊ መብት ቡድኖች እያስጠነቀቁ ነው። አዳነች ፍሳሀዬ ዝሩን ይዛለች። ኒያሞች ጄምስ የተባለች የደቡብ ሱዳን ተወላጅ ኬንያ በሚገኘው ደዳብ የስደተኞች ሰፈር ትኖራለች። ሰፈሩ እስካልተዘጋ ድረስ ማለት ነው። ኒያሞች በደዳብ ሰፈር ከጠጉት 250ሺ ስደተኞች አንዷ ናት። ደዳብ ከዓለም ሶስተኛው ትልቁ የስደተኞች ሰፈር ነው። ይሁንና ሾልኮው የወጡ የተባበሩት መንግሥታት ድርጅት ሰነዶችና የኬንያ ሚዲያ እንደሚሉት የኬንያ ባለሥልጣኖች የጸጥታ ችግርን ምክንያት በማድረግ እስከ መጪው ነሐሴ ወር ባለው ጊዜ ውስጥ ደዳብ የስደተኞች ሰፈርን እንደሚዘጉ እየተናገሩ ናቸው። ኒያሞች ታዲያ የስደተኞችን ሰፈር መዝጋት እሷን የመሰሉ በሺዎች የሚቆጠሩ ንጹሐን ስደተኞችን መቅጣት ይሆናል ትላለች። እዚህ ሰፈር ያሉትን ሰዎች ሁሉ መጥፎ አድርገው የሚያዩ ነው የሚመስለው ነጻ ትምህርት ነጻ ምግብና መኖሪያ በማግኘት ላይ ስላሉት የወጣቶች ትውልድ ማሰብ ይኖርባቸዋል የብዙ ሰዎችን ህይወት መጉዳታቸው አይቀርም አብዛኞቹ በደዳብ ካምፕ የተጠለሉት የሶማሊያ ስደተኞች ሲሆኑ በሀገሪቱ ውስጥ የሽብር ጥቃት የሚያደርሱ አማጽያንን እያፈራ ነው ይላሉ የኬንያ ባለሥልጣኖች። የደዳብ ሰፈርን የመዝጋት ሀሳብ በአዲስ መልክ የተነሳው አልሸባብ ባለፈው ጥር ወር በአንድ የናይሮቢ ሆቴል ላይ ባደረሰው ጥቃት 21 ሰዎች ከተገደሉ በኋላ ነው። የኬንያ ሚዲያ እንደሚለው ከአጥቂዎቹ መካከል አንዳንዶቹ በሰፈሩ የሚኖሩ ናቸው። ለሰብአዊ መብት የቆሙ ቡድኖች ግን የስደተኞቹን ካምፕ መዝጋት የኬንያን የጸጥታ ችግር አይፈታም ይላሉ። ሂማን ራይትስ ዋች በተባለው የሰብአዊ መብት ተሟጋቾች ድርጅት የአፍሪቃን ጉዳይ የሚከታተሉት ኦትሳያና ናሙዋያ ደዳብ ውስጥ ከሚኖሩት የሽብር ወይም ከሽብር ጋር የተያዘ ክስ የተመሰረተባቸው ሰዎች ካሉ ጠየቅናቸው፣ ያቀረቡት የለም ከደዳብ ጋር በተያያዘ ሰዎች ላይ የሚካሄድ ምርመራም ካለ ጠየቅናቸው፣ ምንም የላቸውም። እስካሁን ባለው ጊዜ በጥቅል ከማውገዝ በስተቀር ያቀረቡት ማስረጃ የለም። ስለሆነም ስጋቱ በማስረጃ የተደገፈ አይደለም። የኬንያ ባለሥልጣኖች ሾልኮ ስለወጣው ወሬም ሆነ ስለ ስደተኞቹ ሰፈር መጻኤ ዕድል ከመናገር ተቆጥበዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ለኬንያ መንግስት በጽሁፍ በሰጠው ምላሽ ዘላቂ መፍትሔ ለማግኘት ከነሱ ጋር መስራት መቀጠሉን ገልጿል። መፍትሔ ከተባሉት መካከል በፍላጎት ወደ ሀገራቸው መመለስን፣ በሶስተኛ ሀገር ማስፈርን ወይም ከደቡብ ሱዳን ጋር በሚዋሰነው ድንበር ወዳለው ካኩማ የስደተኞች ሰፈር ማዛወርን ያቀፉ መሆናቸውን የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ጠቁመዋል። ስደተኞቹን ወደ ሀገራቸው እንዲመለሱ በማስገደድ ለግጭትና ለረሃብ እንዲጋለጡ ማድረግ ስብና የጎደለው ተግባር ከመሆኑም በላይ የኬንያን ዓለም አቀፍ ግዴታን ይጥሳል፣ ይላሉ ናሙዋያ። ኬንያ የፈረመቻቸው ዓለም አቀፍ ውሎች አሉ፣ ራሷ የደነጋገቻቸው ህጎችም አሉ። ስለሆነም በድርጊታቸው እየጣሷቸው ያሉ ዓለም አቀፍ ግዴታዎች አሉባቸው። የምስራቅ አፍሪካዊቷ ሀገር ደዳብ የስደተኞች ሰፈርን ለመዝጋት ስትዝት የመጀመሪያ ጊዜ አይደለም። የኬንያ የአገር ውስጥ ጸጥታ ጥበቃ ሚኒስቴር የአካባቢ ጥራት፣ የኢኮኖሚ ሸክምና የብሔራዊ ጸጥታ ችግሮችን በመጥቀስ ደዳብ የስደተኞች ሰፈርን እንደሚዘጋ አስታውቆ ነበር። ሆኖም የኬንያ ከፍተኛ ፍርድ ቤት የስደተኞቹን ሰፈር መዝጋት ህገወጥ ነው፣ ዓለም አቀፍ ግዴታዎችንም ይጥሳል በማለት ከአንድ ዓመት በኋላ እንዳይዘጋ በየነ ካማንዳ ሙቺኬ ክሱን በመሰረተው የኬንያ የሰብአዊ መብት ኮሚሽን ይሰራሉ። ሾልከው የወጡት ሰነዶች የኬንያ መንግስት በካምፑ መዘጋት ላይ እየገፋ መሆኑን ያሳያል ብለዋል። ባለፉት አምስት ዓመታት ውስጥ ስደተኞቹ በፍላጎት ወደ ሀገራቸው እንዲመለሱ በተደረገው ጥረት መሰረት 80 ሺህ የሚሆኑ የሶማሌ ስደተኞች ከደዳብ ወደ ሀገራቸው ተመልሰዋል። ይሁንና ሶማሊያ ውስጥ የግጭቱ ሁኔታ እየጨመረ በመሄዱ የስደተኞች ቁጥር እንዳልቀነሰ ከማንዳ ገልጸዋል። ወደ መጨረሻው የትንታኔ ርዕስ እናልፋለን። በከባድ ዝናባማው አውሎ ነፋስ ሳይክሎን ኢዳይ በተመታው የዚምባብዌ አካባቢ የደረሱበት የጠፋውንና እስካሁን ሳይሞቱ አልቀሩም ተብሎ የተሰጋላቸውን ሰዎች ፍለጋ ቀጥሏል። ደቡብ አፍሪካ በፍለጋው የሚረዱ ጠረና ነፍናፊ ውሾች ልካለች። ኢዳይ ካደረሰው ውድመት በሕይወት የተረፉ ሰዎች የጠፉባቸው ሰዎች ተገኝተውላቸው ተገቢውን የቀብር ስነ ስርዓት አድርገን እንሸኛለን ብለው ተስፋ ያደርጋሉ። ኮሎምበስ ማቡንጋ የዘገበውን ቆንጅታየት አቀርባለች። የደቡብ አፍሪካ ፖሊስ ጠረን በመከተል በፍለጋ የሚያግዙ የሰለጠኑ ውሾችን ወደ ዚምባብዌ ልኳል። የጠፉት ሰዎች ጭቃውና አለቶች ስር ተቀብረዋል ብለው የተጨነቁት ቤተሰቦቻቸው በዚህ እርዳታ ተደስተዋል። የ ሰላሳ አምስት ዓመቱ የቺማኒ ማኒ ወረዳ ነዋሪ ሁለት ሴቶች ልጆቻቸው ጠፍተውባቸው ፍለጋ ላይ ናቸው። የአስራ አንድና የአስራ አምስት ዓመት ታዳጊዎች ናቸው ልጆቹ። ሳይክሎን ኢዳይ ደርሶ ዶፉ ቤታቸውን አፈራርሶ ሲወስደው ልጆቹ ከእናትየዋ እጅ እንዳመለጡ ነው አባትየው ሹፒካይ ማቢንዱ የገለጹት። የዚምባብዌ መንግስት ያደረገልን ምንም ነገር የለም የሚሉት የጠፉት ልጆች አባት ከደቡብ አፍሪቃ ከመጡት ፈላጊዎች አንድ መልስ እናገኝ ይሆናል ብለው ተስፋ አድርገዋል። አዎ፣ ጠፍተውብኛል ምን ሆነው እንደሆነ አለማወቅ ደግሞ የባሰ ከባድ ነው። የእኔ ምኞት የልጆቼን አስከሬን አግኝቼ በሥርዓት እንድቀብራቸው ነው። ሌላውን የወደመብኝን ቤቱን፣ መኪናዎቹን፣ ሁሉንም ግድ የለም ልተካው እችላለሁ። ልጆቼን ብቻ እንደ ሰው አግኝቼ ልቅበር፤ እኔ የምፈልገው ይህን ብቻ ነው። እንጋንጉ በኢዳይ በከባዱ ከተመቱት የቺማኒማኒ ወረዳ አካባቢዎች አንዱ ነው። አሁን ታዲያ አካባቢው በኃይለኛ ሽታ ታውዷል። ከወዳደቀው አስከሬን የሚመጣ ጠረን እንደሆነ ነው ነዋሪዎች የሚናገሩት። በቺማኒማኒ ወረዳ እስካሁን ያልተገኙት ሰዎች ቁጥር ከ350 በላይ ሲሆን ከደቡብ አፍሪቃ የተላኩት ጠረና ነፍናፊ ውሾች ለአምስት ቀናት በመቆየት ከ60 እስከ 80 ኪሎ ሜትር በሚጠጋ ክልል ያስሳሉ። ዊልደርነስ ሰርች ኤን ሬስኪው የተባለ የፍለጋና የማዳን ስራ ድርጅት ባልደረባ ኢያን ሆይ ግን ውሾቹ ሁሉን ቦታ አስሰው መድረስ እንደማይችሉ ነው የሚናገሩት። እውነቱን ለመናገር የደረሰው ውድመት በጣም ከባድ ነው። ሦስት አራት ወይም አምስት ሳምንትም ብንቆይ በቂ አይሆንም። ግን አሁን መጥተናል። በተሰጠን ጊዜ ውስጥ የቻልነውን ሁሉ እናደርጋለን። የዚምባብዌ የጸጥታ ኃይሎች ጥረቱን ከደቡብ አፍሪቃ ከገባው ፈልጎ አዳኝ ቡድን ጋር እያቀናጁ መሆናቸውን የዚምባብዌ ፖሊስ ምክትል ኮሚሽነር ኢንዲፍንዴንዛ ጃቦን ገልጸዋል። ከፍርስራሾች ስር የተቀበሩ አስከሬኖችን እየቆፈርን ለማውጣት የምንሞክርባቸው ብዙ ቦታዎችን ለይተናል። በዚህ መሃል ጭንቀት ላይ ያሉት ነዋሪዎች የጠፉባቸውን ለፍለጋ ስምሪት በሚያስፈልገው ከአደጋ መከላከያ አልባሳት ሳይሸፈኑ ባገኙት አካፋና ዶማ አስከሬን ፍለጋውን ተያይዘውታል። ቅፋቱ ሲቆፍሩ የተቀበረ ግዙፍ አለት ሲያጋጥማቸው ፈንቅለው እስሩ ምን እንዳለ የማየት አቅም የላቸውም። የደረሰበት የጠፋው ሰው ቁጥር ቀላል አይደለም። የዚምባብዌ መንግስት ወደታች ታች ጠለቅ ብሎ አስከሬን ፈልጎ ለማውጣት የሚያስፈልገውን ወጪና ቁሳቁስ ይመድብ እንደሆነም ለጊዜው የሚታወቅ ነገር የለም። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና አዲሱ አበበ ነን። ወደ ሁለተኛው አጋማሽ ስርጭት ተሸጋገርን። ለጥያቄው መልስ ለጥያቄው መልስ በወቅታዊ አነጋጋሪ ጉዳይ ላይ ያተኩራል። አዘጋጅና አቅራቢ ትዝታ በላቸው ነው። ቀዳሚውን ክፍል በቅድሚያ ጥያቄዎቻችሁን ያደረሳችሁንን አድማጮች እናመሰግናለን። እንዲሁም ለጥያቄዎቻችሁ መልስ ሊሰጡን የተባበሩንን ምሁራን እናመሰግናለን። ለጥያቄው መልስ ርዕሰ ጉዳይ እንግዲህ ሕገወጥ የመሬት ይዞታና በተያዙ ቦታዎች ላይ የተሰሩ ቤቶችን ማፍረስ እያስከተለ ስላለው ማኅበራዊ ቀውስ ነው። ቤቶቹን አፍራሽ ባለሥልጣናት ሕገወጥ ይዞታን የሚከለክል አዋጅ እያስከበርን ነው ቢሉም በሚሊዮኖች የሚቆጠሩ በእርስ በርስ ግጭት ተፈናቅለው ጊዜያዊ መጠለያ ውስጥ በሚገኙባት ሀገር ተጨማሪ ሕዝብን የማፈናቀል እርምጃ በጥብቅ የሚኮንኑም ብዙ ናቸው። በተለይም ህገ ወጥ የመሬት ሽያጩንም ከደላላዎች ጋር በመመሳጠር ያካሄዱት ባለስልጣናት ናቸው እየተባለ ይህ እንግዲህ ቤተሰብን ያለመጠለያ ማስቀረት ከሚፈጥረው የሥነ ልቦናና የኢኮኖሚ ቀውስ በተጨማሪ መሆኑ ነው። በኢትዮጵያ ከአዲስ አበባ ቀጥሎ በትልቅነቷ ሁለተኛ የሆነችው የድሬዳዋ ከተማ የመሬት ልማትና አስተዳደር ቢሮ ኃላፊ ዶክተር ደራራ ሁቃ አስተዳደራቸው ቤቶችን ከማፍረስ ይልቅ የተለየ እርምጃ መውሰዱን ያስረዱናል። ኢትዮጵያ ውስጥ ለሚነሱ የይገባኛል ጥያቄዎች ለአብዛኞቹ ሕገ መንግስቱን ተጠያቂ የሚያደርጉ ብዙ ናቸው። የኢትዮጵያን ሕገ መንግስት የመረመሩ የሕግ ምሁርና ጠበቃ ደረጀ ደምሴን ከቦስተን ማሳቹሴትስ መስመር ላይ ይዘናል። ሁለታችሁንም አመሰግናለሁ። እኛም እኔም አመሰግናለሁ። ጠበቃ ደረጀ ደምሴ በፌስቡክ ከመጡልን ጥያቄዎች አንዱን ላስቀድም። አቶ አህሚድ አብዱላሂ ናቸው የላኩልን። በተለይም በለገጣፎና ሌሎችም አካባቢዎች ቤቶቻቸው የፈረሱባቸው ሰዎች ምን አይነት የህግ ከለላ አላቸው? አፍራሾቹን ለፍርድ ሊያቀርቡ ወይም ካሳ ሊጠይቁ አይችሉ? ምን ብለዋል? በዚህን ጀምር እስቲ የህገ መንግስት በምንልበት ጊዜ ኢትዮጵያ የተለያዩ ህገ መንግስቶች አሉ። የፌዴራል ህገ መንግስት አለ። የስቴት በኢትዮጵያ አጠራር የክልል ህገ መንግስቶች አሉ። የክልል ህገ መንግስቶች በሙሉ አንድ አይነት ናቸው። ኦልሞስት ተጽፎ እንደተሰጠው አይነት በጣም ተመሳሳይ ነው። ከነቃሉ ምንም ለድ የለው። የፌዴራል ህገ መንግስት በተመለከተ ችግሩ ምንድን ነው? የግለሰቦችን መብት በተለያየ መልኩ ይዘረዝራል ኢንተርናሽናል ትሪቲ ያሉትን በሙሉ ያካትታል። ነገር ግን ግለሰቦች መብታቸው ሲነፈግ ፍርድ ቤት ሄደው መብታቸውን የሚያስከብሩበት ሲስተም በደንብ አልተቋቋመም። ስለዚህ ህገ መንግስቱ ያለው ትልቁ ችግር በእኔ አመለካከት መብቶችን ያለመዘርዘር ሳይሆን አንድ ግለሰብ መብቱን የሚያስከብርበትን መንገድ በግልጽ አለማስቀመጡ ነው ይሄ ችግር የመጣው ህገ መንግስቱን በምናነብበት ጊዜ ፍርድ ቤቶችን ከበላይ የሚያዘው ዋናው ጠቅላይ ፍርድ ቤት ፓወር እንዳይኖረው፣ ስልጣን ፓወር ለስ እንዲሆን ተደርጎ ነው የተቀመጠው፣ ስልጣን እንዳይኖረው አዎ ግለሰቦች መብቴ ተነፈግ ተነካ፣ ይሄ መንግስት ያወጣው መመሪያ ህገ መንግስቱ የሚሰጠኝን መብት የሚጻረር ነው፣ ስለዚህ ውድቅ መሆን አለበት ብለው ፍርድ ቤት በሚሄዱበት ጊዜ ፍርድ ቤት ያንን መወሰን አይችልም። ያንን መወሰን የሚችለው በኢትዮጵያ ኮንስቲቱሽን የሀውስ ኦፍ ፌዴሬሽን ስለዚህ ህግ ያወጣውን ሰውዬ ነው ሄዶ የወጣው ህግ ህገ መንግስቱ ጋር ይጻረራል ብሎ አንድ ሰው መጠየቅ የሚችለው ሀውስ ኦፍ ፌዴሬሽን የኮንስቲቱሽናል ጥያቄዎችን በሙሉ የመተርጎም መብት ተሰጥቶታል። በኢትዮጵያ ፌዴሬሽን። የዚህ አይነት አሰራር ያለበት ሀገር የለም። ህግ አውጪው እንደገና ህግ ተርጓሚና ህግ የህግ ዳኛ መሆንም አይችልም እና የሱፕሪም ኮርት የከፍተኛ ፍርድ ቤት የተለያዩ ክልሎች የሚያወጡት መመሪያ መንግስትም የሚያወጣው መመሪያ ህገ መንግስቱን የሚጻረር ሲሆን ወይም ደግሞ እገዳ የማድረግ መብት ለፍርድ ቤቶች መሰጠት አለበት። ስለዚህ አንድ አካባቢ እነዚህ ሰዎች ይነሱ ብሎ መመሪያ ሲወጣ ይሄ የኛ የንብረት ማካበት በንብረታችን የመጠቀም መብታችንን የሚነፍግ በህገ መንግስት የሰጠንን መብት የሚነፍግ መመሪያ ስለሆነ ውድቅ ሆነልኝ ብሎ አንድ ሰው ፍርድ ቤት ሄዶ እስኪጠናና ትክክለኛነቱ ተመርምሮ በፍርድ ቤት ሲጠርቅ ድረስ ያ መመሪያ እገዳ ሊደረግበት ይችላል። እዚህ ሀገር እንደምንለው ኢንጃንክቲቭ ሪሊፍ ይባላል እና ያንን ማድረግ አይቻልም በኢትዮጵያ። በዚህ ምክንያት ህጉ የሚናገረው ቃላቶች ይኑሩ አይኑሩ ለውጥ የለውም። አንድ ሰው ቃሉ አይደለም መብትን የሚያስከብረው፣ የማስከበር ችሎታው ነው መብቱን የሚያስከብረው። ሌሎችም ፕሮብሌሞች አሉ፣ ግን በእኔ አመለካከት ትልቁ ፕሮብሌም ያለው የፍርድ ቤቶች ድክመት ነው። ገለልተኛ ሊሆኑ ይችላሉ፣ ግን ስልጣን የላቸው እና መንግስትን የመገደብ ስልጣን ያስፈልጋቸው እንግዲህ ጠበቃ ደረጃ የሚሉት እነኚህ ቤቶች አሰርተው ዛሬ ንብረታቸው በየሜዳው ለተረጨውና ገንዘባቸውን ያጡት በምንም መልኩ ሕጉን ተጠቅመው ካሳ ሊከፈላቸው አይችልም ነው የሚሉኝ። ትክክል ነው። አንደኛ የኢትዮጵያ የሞራል ካሳ አንድ ሰው ከሶ የሚያገኘው የሞራል ካሳ ጣሪያው አንድ ሺህ ብር ነው እና የሞራል መብቴ ተነፈገ ብሎ ኦኬ፣ መብት አልተነፈገም፣ በቃ ተመልሶልሃል ቢባል ጠበቃዎች አውጥቶ ምን ብሎ ያንን የሚያስከፍልበት መንገድም የለውም። ሁለተኛ መብቴ ተነካ ጥያቄ መመሪያው ህገ መንግስቱን ይጥሳል የሚለው ጥያቄ የኮንስቲቱሽናል የህገ መንግስት ጥያቄ ነው። የህገ መንግስት ጥያቄ በሙሉ ሀውስ ኦፍ ፌዴሬሽን ማጥደቅ አለበት። በኮንስቲቱሽናል ካውንስል ኢንኩሪ የሚባሉ አሉ እና ሀውስ ኦፍ ፌዴሬሽን ጋር በሚሄድበት ጊዜ ደግሞ ሀውስ ኦፍ ፌዴሬሽን በድምጽ ብርጫ ነው የሚወስኑት የህገ መንግስት ጥያቄ የተወካዮች የፌዴሬሽን ምክር ቤት የፌዴሬሽን ምክር ቤት ነው። ይሄኛው የፌዴሬሽን ምክር ቤት በድምፅ ብልጫ በሚወስንበት ጊዜ የሚወስነው እንዴት ነው? ፌዴሬሽኑ በብሄር ነው የተቋቋመው። እያንዳንዱ ብሄር እንደ ቁጥሩ አንድ ድምፅ አለው። እንደገና ለእያንዳንዱ ሚሊዮን ደግሞ በብሄሩ ስላሉ ሰዎች አንድ ተጨማሪ ድምፅ አለው። ዶብ ህዝቦች በጣም ብዙ ብሄር ስለሆኑ ስልሳ አንድ ድምፅ ያላቸው እነሱ ናል። አማራ ከኦሮሞ ተደምሮ ይበልጣሉ። ስለዚህ አንድ ሰው ህገ መንግስቱ ተጥሷል፣ መመሪያው ትክክል አይደለም ብሎ ሄዶ አቤት የሚለው አንድ ላይ ቢስማሙ ደቡብ ህዝቦች ቢወስኑ ማለት ደቡብ ህዝቦች ጋር ነው የሚሄደው። ማለት እንደዚህ አይነት ኮንስቲቱሽን ህገ መንግስት ባለበት ሁኔታ ህግ ለማስከበር በጣም አስቸጋሪ ነው። ስለዚህ ሱፕሪም ኮርቱ ህገ መንግስት የመተርጎም ስልጣን የሚሰጥበት መንገድ መፈለግ አለበት። በዛ በኩል አሜንድ መደረግ አለበት። ከፍተኛው ፍርድ ቤት ማለት ነው። ሰሞኑን እንደምንሰማው እንግዲህ ከፍተኛ ፍርድ ቤት ዳኛ የሆኑት ወይዘሮ ማዛ አሸናፊ ይህንን ለማሻሻል እየሰሩ እንደሆኑ ገልጸዋል። እስቲ ወደ ዶክተር ደረራ ሁቃ ሊሂድ። የድረዳዋ የመሬት ልማትና አስተዳደር ቢሮ ኃላፊ በሌሎች ከተሞች ህገወጥ የተባሉ ቤቶችን የመንግስት ኃይሎች ማፍረስ ቢጀምሩም ድረዳዋ ግን የተለየ አቅጣጫ ትይዛለች ብለዋል። ያስረዱን እስቲ ዶክተር ደረራ ሁቃ እቅዱ ምንድን ነው? እሺ አመሰግናለሁ። ጠበቃ ደረጀ የተናገረውን ነገር እየሰማው ነበረ። አሁን ካለው ህግ አንጻር የድሬዳዋን መሬት ማኔጅ የማድረግና የመምራት ስራ ስለሆነ ኃላፊነት ከዛ አንጻር ያለውን አንድ ነገር ተናግሬ አሁን ወደ ጠየቅሽኝ ጥያቄ ማለፍ ፈልጋለሁ። እሺ ጥሩ ነው። ምንድን ነው አሁን በሀገሪቷ ደረጃ በፌዴራልም ድሬዳዋ አስተዳደርም ተግባራዊ እየሆነ ካለው ህጎች አንጻር ህገ ወጥ የመሬት ወረራ ወይንም ህገ ወጥ ግንባታ ማለት ምን ማለት ነው የሚለውን ነገር ማንሳት እፈልጋለሁ። የተለያዩ ከመሬት ጋር ተያይዞ በፌዴራል ደረጃም በድሬዳዋ አስተዳደር ደረጃም የወጡ አዋጆች፣ ደንቦች፣ መመሪያዎች አሉ። እነኚህ አዋጆች፣ ደንቦች፣ መመሪያዎች ላይ ህገወጥ ይዞታ ማለት ማለት ነው፣ ህገወጥ መሬት ወረራ ማለት ማለት ነው የሚሉ ዴፊኒሽኖች ስላሉ እኛ እየሰራን ያለ ነው፣ ከዚህ አንጻር ስለሆነ አንዳንድ ነገሮችን ልጥቀስ እና በድሬዳዋ አስተዳደር የከተማ ቦታም በሊዝ ስለመያዝ የወጣ የአስተዳደር መመሪያ ቁጥር አንድ ሁለት ሺ አምስት አንቀጽ ሁለት ንዑስ አንቀጽ አስር ላይ ህገወጥ ይዞታ ማለት አግባብ ካለው አካል እውቅና ውጪ የተያዘ ወይንም አግባብ ካለው አካል እውቅና ያልተሰጠውና በህገወጥ መንገድ የተያዘ ቦታ ማለት ነው ይላል። ሌላው የከተማ ቦታን በሊዝ ስለመያዝ የወጣ አዋጅ ቁጥር ይህ በፌዴራል ደረጃ የወጣ ነው። አዋጅ ቁጥር ሰባት ሀያ አንድ ህዝባር ሁለት ሺ አራት አንቀጽ አምስት ንዑስ አንቀጽ ሁለት ላይ ማንኛውም ሰው አግባብ ካለው አካል ፍቃድ ሳያገኝ በህጋዊነት ከያዘው ይዞታ ጎን ለጎን የከተማ ቦታ አስፋፍቶ መከለልና መጠቀም እንደማይችል በግልጽ ያስቀምጣል። በድሬዳዋ ከተማ ውስጥ ያለውን ህገወጥ የቦታ ይዞታና መስፋፋት ስርዓት ለማስያዝ እና ለመከላከል የወጣ ደንብ ቁጥር ሀያ አራት ከተማው ዝርዝር ፕላን እና በዚህ ደንብ መሰረት ከማንኛውም ግንባታ ነጻ ሊሆኑ የሚገባቸው ቦታዎች መጀመሪያ በከተማው ፕላን መሰረት ለመናፈሻነት፣ ለአረንጓዴ ቦታዎች የተከለሉ ለህዝብ አገልግሎት የሚሰጡ የውሃ ጉድጓዶች መገኛ ወይንም የውሃ ጉድጓዶች ከሚገኙበት ቦታ መቶ ሜትር ራዲየስ ውስጥ ያሉ ቦታዎች ለመኖሪያነት እና ለተለያዩ መሰረተ ልማት አመቺ ያልሆኑ ቦታዎች ማለትም ለታሪካዊ ቅርስ የተመዘገቡ ቦታዎች፣ ተራራማ አካባቢዎች፣ የተበረበሩ ቦታዎች፣ ለደን አገልግሎት የሚውሉ ቦታዎች በፕላን መሰረት ለመንገድ አገልግሎት የሚውሉ ቦታዎች ከፍተኛ የኤሌክትሪክ ማመንጫና ማከፋፈያ ስቴሽኖች ሀይቴንሽን የሚባሉ አካባቢዎች ላይ አስራ አምስት ሜትር ድረስ ያሉ ቦታዎች ላይ የሚደረግ ማንኛውም ግንባታ ማንኛውም ቦታ መያዝ ህገወጥ ነው ይላል። ስለዚህ እኛ እንደ ድሬዳዋ አስተዳደር መሬት ስናስተዳድር ህገወጥ የመሬት ወረራን ከብሄር ጋር ከጎሳ ጋር ወይም ከሌላ ቦታ ከመምጣት ጋር ሳይሆኑ የምናያይዘው የጠቀስኳቸው አዋጆች እና ደንቦች መሰረት ነው። ይሄ ህገወጥ ነው፣ ይሄ ህገወጥ አይደለም ብለን የምናስቀምጠው ማለት ነው። ስለዚህ እዚች ጋር ላቋርጦትና ዶክተር ደራራ ይሄ አሁን የጠቀሱት በተቀረው አሁን እንግዲህ በጣም ዜና ውስጥ ያለው የኦሮሚያ የቤቶች ማፍረስ ሂደት ነው። አንዳንድ ጥያቄ ላኩልን ሰዎች ለምንድን ነው ሌላም ጋር በአማራ ክልልም እየፈረሰ ነው ሌላ አካባቢም የሚፈርስበት ሁኔታ አለና የሚል ተናግረዋል። ነገር ግን በጣም በዜና የሚሰማውና እያወዛገበ ያለው በማህበራዊ መገናኛም ላይ እየተጠቀሰና እየተተቸ ያለው በኦሮሚያ ያለው ነውና አሰራሩ በኦሮሚያም ተመሳሳይ ነው የሚል እንድምታ አለው፣ እርስዎ አሁን ከገለጹት። አዎ፣ አሁን እኔ የጠቀስኳቸው ህጎች በዋናነት በፌዴራል የህዝብ ተወካዮች ምክር ቤት ጸድቆ በወጡ አዋጆች መሰረት በየክልሉ እና እንደ ከተማ አስተዳደርም በድሬዳዋ ላይ ህዝብ ተወካዮች ምክር ቤት ድሬዳዋ ያወጣቸው ደንቦችን ተከትሎ የተቀመጠ ነገር ስለሆነ በሁሉም አካባቢ ተመሳሳይነት አለው። እሺ፣ በዚሁ አያይዘው የድረዳዋ ከተማ እነዚህን ህገወጥ የተባሉ ቤቶች አላፈርስም ብለዋል። ምን ሊያደርግ እንዳሰበ ቢገልጹልን፣ በምን ሊያስተካክለው እንዳሰበ ድረዳዋ ከተማ ህገወጥ የመሬት ወረራ እና ግንባታ በጣም በሰፊ ያለበት ደረጃ ነው ያለው። አሁን እኛ በጥናት እያስጠናን ነው ያለ ነው በጥናት የሚታወቀው ውጤት እስክታወቅ ድረስ አሁን ከሌሎች ዳታዎች ባገኘነው መረጃ መሰረት በከተማችን ከሁለት ሺ ሶስት እስከ ሁለት ሺ አስር ባለው ጊዜ ከአስራ አምስት ሺ እስከ ሀያ ሺህ ህጉ ግንባታዎች እንደተገነቡ መረጃዎች ያሳያሉ። በተጨባጭ አሁን ባለው የከተማችን ሁኔታ ቅድም በጠቀስኩልሽ ህጎችን ጭምር የተጠቀሱ የተከለከሉ ቦታዎች ተይዟል። ምሳሌ መንግስት ለልማት ብሎ ካሳ የከፈለባቸው ቦታዎች ሰው ሰፍሮበታል። የሃይማኖት ተቋማት ድረስ ገብቶ ቤት የመስራት ነገሮች አሉ። የመንግስት ድርጅቶች ተራራማ አካባቢዎችን ጭምር በህግ የተከለከሉ ቦታዎች ናቸው። እነዚህ ሁሉ ተይዟል። ለደን የሚሉ ቦታዎች እነኚህ ሁሉ ተይዘዋል። አንዳንድ ደግሞ ከተማዋ ፕላን መሰረት ለመንገድ አገልግሎት የሚውሉ ቦታ ተያዙበት አለ። ትላልቅ የኤሌክትሪክ መስመሮች የሚያርፉባቸው ቦታዎችን እነዚሁ በህገወጥ ሰፋሪዎች የተያዘበት ሁኔታ አለ ና የወረራው መጠን ከፍተኛ ነው ማለት ነው። ስለዚህ ከዚህ አንጻር እኛ አሁን ባለው ሁኔታ እነኚህን የህገወጥ የመረት ወረራ እና ግንባታን እንዴት ቻሌንጅ ማድረግ እንችላለን የሚለውን ነገር በጥልቀት አይተነው ትንሽ የተለየ ሀሳብ ይዘን ነው ብቅ ያልነው። እንግዲህ ሁሉም አስተዳደር የራሱ የሆነ ምክንያት ይኖረዋል ለሚወስነው ውሳኔ እና ለሚሰራው ስራ። ሶስት የመፍትሄ አቅጣጫዎችን ነው ያስቀመጥነው። አድማጮቻችን የዚህ ፕሮግራም ሁለተኛው ክፍል በነገ ውለት በሰፊው ይቀርባል እንድትከታተሉ እንጋብዛለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈውን ስርጭት ነው። አሁን እንግዲህ ውይይት አለን። የውይይቱ አዘጋጅ አሉላ ከበደ። አሉላ ተጠየቀ ልጤ ቀ እንግዶችህን፣ የውይይታችሁን ርዕስ አቅርብ። አመሰግናለሁ። አዲሱ የውይይታችን ትኩረት ሰሞንኛውን የኢትዮጵያ ፖለቲካ ፖለቲካ ትኩሳት ጨምሮ በወቅታዊ የፖለቲካና ማህበራዊ ጉዳዮች ዙሪያ ያተኩራል። እንግዶቼ ተወያዮቹ ቀደም ብለን በመግቢያችን ድምፃቸውን ያሰማ ናቸው። ዶክተር ሽመልስ ቦንሳ በዚህ በዩናይት ስቴትስ በስቴት ኦፍ ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪቃ ዘመናዊ ታሪክና ፖለቲካ ጉዳዮች እንዲሁም የከተማ ጉዳይ መምህርና ተመራማሪ፣ አቶ ግዛው ለገሰ ከዋሽንግተን ዲሲ በኢትዮጵያ ፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁ አቶ ቴዎድሮስ ጸጋይ ደግሞ የሪዮት ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ናቸው። ወደ ውይይቱ እንዝለቃ። መልካም ተስፋና ስጋት ለአንዳንዶች ፍርሃት ጭምር ያነገሰ ሁኔታ በተለይ ባለፉት ቅርብ ሳምንታት ውስጥ ጎልቶ ታይቷል። የጠቅላይ ሚኒስትር አብይ አህመድን የአንድ አመት ክንውኖች ስኬትና ፈተናዎች ለጊዜው እናቆይና ወደ ኋላ ላይ መልከት እናደርጋለን። ዛሬ አገሪቱ ያለችበትን የፖለቲካ ማህበራዊ፣ ደህንነት የመሳሰሉ ሁኔታዎች ይዞታ በምትገመግሙበት እንንደርደር። አቶ ግዛው ሰሞንኛውን የፖለቲካ እንቅስቃሴዎች እና ትዕይንቶች ጨምሮ የሀገሪቱን የፖለቲካ ይዞታ እንዴት ነው የሚገመግሙት? ባጭሩ። አመሰግናለሁ ስለ ድሉ ኢትዮጵያ በአሁኑ ጊዜ ያለችበት ሁኔታ እጅግ አሳሳቢና ብዙ ስጋቶች ያሉበት ነው። ያም ሆኖ ግን በተለይ የፌዴራል ስልጣኑን የያዘው ቡድን የኢትዮጵያዊነትን የሚያቀነቅነና የትኛውንም የሕብረተሰብ ክፍል አንታጎናይዝ ወይንም ላለማስቀየም የሚጥር ወይንም ላለማስቆጣት የሚጥር ስለሆነ ስጋታችን እንዳለ ሆኖ በር ተከፍቶልናል። ኢትዮጵያውያን ይህንን በር ወስደን ወደ በጎ እንለውጠዋለን። አንን እንለውጠውም እንግዲህ ሰፋ ባለው ክርክር የምናየው ይሆናል። መልካም አመሰግናለሁ። ወቅታዊውን ትኩሳት ትንሽ ገፋ አድርገው እንዲመለከቱ ዶክተር ሽመልስ ዘለቄታ ያለው አሉታዊ ገባቸው ሳይታሰብ ወይንም ግድ ሳይሰጥ ነገሮች በግድ የለሽነት ማክረርም ማወዛገብም እንደ አይነተኛ መንገድ የሚታይበት የሚመስል የማያስጠይቅ ካስጠየቀም የማያሳስብ ሁኔታ በግራም በቀኝም በተሰለፉት ወገኖች ዘንድ እየገነነ የመጣ ይመስላል። ምክንያታዊነትና ለሌሎች ደህንነት ግድ መኖር ማሰብም እየጠፋ ነው የሚሉ ድምጾች ጎልቶ ይሰማሉ። እስኪ ከአቶ ግዛው ነጥቀው ይቀጥሉ። ምን ይታዩታል? ዛሬ ያለውን የቅርብ ሰሞናቱን ነው። ወደኋላ ኋላ ሄደን የተሰሩና ያልተሰሩ የጠቅላይ ሚኒስትሩን የአንድ ዓመት ክንውኖች ሰፋ አድርገን እንመለከታለን። እሺ፣ አመሰግናለሁ ስለ ተሰጠኝ እድል። ቅድም አቶ ግዛው ካሉት ጋር ምስማማው ነገር አሁን ያለንበት ጊዜ ፈታኝ ፈተና ያለበት ጊዜ እንደሆነ ግልጽ ነው። በተለያ በተለያዩ አጋጣሚዎች በተለያዩ የሀገሪቷ ክፍሎች ውስጥ የሚደረጉት ጉዳዮችን ስንመለከት የሰው መፈናቀል ወይ ግድያ ስንመለከት የአክራሪ የሆኑ ቋንቋዎች እና አመለካከቶች ከጠርዝ ወደ መሀል እየመጡ መሄዳቸውን ስናይ ፈተና ውስጥ እንዳለን ግልጽ ነው። በሌላ በኩል ደግሞ እንደ ኢትዮጵያ ባለው ስብስብ በሆነ ሀገር ውስጥ እነኚህ ነገሮች የሚጠበቁ ይመስለኛል። የተከፈተው የተከፈተው የፖለቲካ መድረክ የተለያዩ ሀሳቦችን እያስተናገደ ነው ያለው እና በዚህ ባለፈው አንድ ዓመት ውስጥ ለምሳሌ ተጻራሪ የሆኑ ሀሳቦች ወደ መድረክ እየወጡ ነው። በፊት ጠርዝ ላይ ነበሩ ምንላቸው ኤክስትሪም የሚባሉት ሀሳቦች ሁሉ አሁን ሜንስትሪም ወደ መሀል እየመጡ ነው ያሉት እና እንደ ነውር ስንወስዳቸው የነበሩ ጉዳዮች አሁን ነውርነታቸው ሁሉ እየጠፋ እየመጡ ነው ያሉት። በሀገሪቷ ባህል፣ ታሪክ ያልተለመዱ የፖለቲካ ታሪክ ውስጥ ሁሉ ያልታዩ ጉዳዮች ሁሉ እየተለማመድ ናቸው ነው ያሉት። በሌላ በኩል ግን እነኝህ ነገሮች መጠበቅ አለባቸው ሊመጡ እንደሚችሉ መገንዘብ ይኖርብናል ብዬ አስባለሁ። ምክንያቱም ክፍተቱ ሲመጣ እንደዚህ አይነት ጠርዝም የወጡ ተቃራኒ፣ ተጻራሪ ሀሳቦች ወደ አደባባይ የሚወጡበት ዕድል ይኖራል። እነኝን ተጻራሪ ሀሳቦች አስታርቆ የተሻለውን አማራጭ መንገድ ተልሞ ወደፊት ከራሷም ከዓለምም የታረቀች ሀገር የመፍጠር ስራ ከባድ። ስለዚህ በዛ ፈተና ውስጥ ያለ ነው ብዬ ነው የማስበው፣ እና ይህን ፈተና እንዴት እንወጣዋለን የሚለው ጉዳይ ሁላችንም የሚያሳስበን ነው ብዬ አስባለሁ። ግን ብዙ ጊዜ በተደጋጋሚ እንደምንሰማው ልንጠፋ ነው ልንፈርስ ነው የሚለው ቋንቋ እኔ ብዙም እውነታውን ይገልጻል ብዬ አላስብም። ብዙ ጊዜ ወደ ታሪክ መመለስ የሚረዳው ነገር ምንድን ነው? እንደዚህ አይነት ጉዳዮችን አልፈላል እና ኢትዮጵያም ደግሞ እነ ጉዳዮች የምታልፍባቸው ሁኔታዎች አሉ፣ እድሎች አሉ ብዬ አስባል። መልካም ዝርዝሮች እንመለከታለን፣ እንዳሉት የፈተናዎችንም ደረጃ በአግባቡ ለመመዘን እንሞክራለን። ቴዎድሮስ ጸጋዬ፣ በተለመደው ወጋችን አንተ ላሃለሁ፣ አንተ ጎልተው ከሚሰሙ ድምጾች ውስጥ አንዱ ነህ፣ በራዲዮ ፕሮግራምህ በኢትዮጵያ ጉዳዮች ላይ አሳሳቢ ናቸው ግድሉኛል ያልካቸውን ጉዳዮች አጠንክረህ ታሰማለህ። ምናልባትም ትችቶችህ ጠንካራ መሆናቸው በሚታይ ደረጃ ነው። ኋላ ዝርዝሮቹን ለምን እንደሱ አልክ፣ ምን አልክ የሚሉትን ልንመለከት እንችላለን። እስኪ አንተንም ግምገማ ባጭሩ መልከት እናድርግ። ሰሞንኛውን ሁኔታዎች ጨምሮ በኢትዮጵያ ያለውን የፖለቲካ ሁኔታ ትኩሳቱን፣ ውጥረትና ስጋቱንም እንዴት ትመለከተዋለህ? በጣም አመሰግናለሁ አሉላ። በኢትዮጵያ ውስጥ ያለውን ሁኔታ ነው የምመለከተው ስርዓት ሰራሽ ችግር አድርጌ ነው ስርዓት ወለድ ችግር ነው። ስለዚህ አሁን ያለው ቡድንም ሆነ ሌላ ቡድን በአሁኑ ወቅት ስልጣን ላይ ቢሆን ኖሮ ከፍተኛ የአመራር ጥበብ እውቀትና ቁርጠኝነት ካላሳየ በስተቀር እና የስርዓትና የመዋቅር ለውጥ ለማድረግ ወስኖ ካልተንቀሳቀሰ በስተቀር ይሄ ሁኔታ ከማጋጠሙ ሊቀር የሚችል አይደለም ብዬ ነው የማስበው። ባለፉት ሀያ ሰባት ሀያ ስምንት ዓመታት በኢትዮጵያ ውስጥ የነበረው አሉታዊ ሰላም ነው በጠመንጃ ብርታት የተገኘ ሰላም ነው እንጂ በዜጎች ስምምነትና በህገ መንግስታዊ ሂደት የተወለደ ስምምነት አልነበረም። ያ ጠመንጃ ሲላላ መዋቅሩ ያሉበት ክፍተቶች፣ ያሉበት እክሎች ፍጥጥ ብሎ የወጣበት ጊዜ ሆኖ እንመለከተዋለን። ስለዚህ በመፈናቀለም የሚገለጠው በከፍተኛ ግጭት የሚገለጠው በባለስልጣናት ንዝህላልነት የሚገለጠው ብሔር ተኮር ግጭቶችን በተመለከተ ያሉትን ነገሮች ሁሉ ስንመለከት እነዚህን ነገሮች የሚወልዳቸው ስርዓቱና መዋቅሩ ነው። ስለዚህ ኢትዮጵያ ውስጥ ያለው ስርዓትና መዋቅር ካልተለወጠ ወይም ያንን የመቀየር ጉዞ በቁርጠኝነት ተነጋግረን ለሁላችንም ጥላና ለሁላችንም አስማሚ የሚሆን እንደፈለግን ልንለያይበት የምንችል ግን መጨረሻ ላይ ሀገር የሚባል ግድግዳ ሀገር የሚባል ቤት መኖሩን የሚያግባባ መዋቅርና ህገ መንግስት ካልሰራም በስተቀር ባለፉት ሀያ ሰባት ሀያ ስምንት ዓመታት የነበረውን ማህበራዊ ካፒታል የነበረው ማህበራዊ እሴት እየበላ የቆየ ዘር እየበላ የቆየ ስርዓት ስለነበረ ነው አሁን ያለው ሁኔታ የተፈጠረው። ሌላው እንደ አንድ ነገር ለመጨመር ያክል እኔ አሁን ያለው በስልጣን ላይ ያለው ቡድን ኢትዮጵያዊነትን ያቀነቅናል ብዬ አላምንም። ኢትዮጵያዊነትን ካቀነቀንም በአንደበት ብቻ ነው። እንዲሁም ደግሞ ሌሎች ማህበረሰቦችን ለማስቀየም የሚጥር አይደለም የተባለው ስህተት ነው። ለማስቀየም የማይፈልገው ጽንፈኛ የኦሮሞ ብሔረተኞችን ብቻ ነው። በተረፈ አዲስ አበቤዎችን በተደጋጋሚ ዘልፈዋል። ሌሎችም ወገ መሳሌዎች መልካም። የማያስቀይመው የኦሮሞ ጽንፈኛ ብሄረተኞችን ብቻ ነው ለማለት ነው። መልካም። ጠንከር ያለው ክርክር ገና ድሮ የጀመረ ይመስላል። በነኚህ በተነሱትም ሆነ ሊነሱ በሚገቡ ጭብጦች ዙሪያ ሰፋ አድርገን እንወያያለን። የመጀመሪያው ክፍል የትውውቅ ነው። በነገው ምሽት የሚቀጥለውን ይዘን እንመለሳለን። ለአሁኑ እንግዶች የሁላችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች ቅድሚያ ማሳሰቢያውን እናስታውስ። ከነገ በስቲያ እሁድ አንስቶ የሜትር ባንድ ለውጥ እናደርጋለን። በ19 ና በ25 ሜትር ባንዶች ነው የምንገኘው። ናይል ሰዓትን በቅርቡ ይሰራል። ለዛሬ ያል ነው እዚህ ላይ አበቃ ነ ደህና ደሩ አድማጮቻችን። አሁን የትግርኛ ስርጭት ይቀጥላል። Hãy subscribe cho kênh Ghiền Mì Gõ Để không bỏ lỡ những video hấp dẫn